በትግራይ ክልል አብዛኛው አካባቢ የኤሌክትሪክ አገልግሎት ከተቋረጠ አምስተኛ ቀን ተቆጠረ። የኢትዮጵያ ኤሌክትሪክ አገልግሎት የመቋረጡ መንስኤ ምን እንደሆነ እስካሁን እንዳላወቀው ጠቅሶ ችግሩን ለማወቅ እየጣረ መሆኑን ገልጿል። ሙሉጌታ ጽብሀ በስልክ ዘገባ ደርሶናል። በትግራይ ክልል አብዛኛው አካባቢ የኤሌክትሪክ አገልግሎት ከተቋረጠ አምስተኛ ቀን በትግራይ ክልል ባለፈው ሐሙስ ከቀትር በኋላ የተቋረጠ የኤሌክትሪክ አገልግሎት እስከ ዛሬ ሁለት አልተመለሰም። አገልግሎቱ ከክልሉ ደቡባዊ ዞን አንዳንድ ከተሞች ውጭ ተቋርጧል። በመቀለ ከተማ ዳቦ በመጋገር የሚተዳደሩ አቶ አብረሀት ግማ እየተባሉ ተተናገሩ ኤሌክትሪክ ባለፉት አምስት ቀናት በመቋረጡ እስራቸው ላይ እንቅፋት እንዳጋጠማቸው ገልጸዋል። በዚህም ሲሰራ አጋጥሞኛል ብለዋል። በቤት ውስጥ ምግብ ለማብሰልና መገናኛ ብዙኃን ለመከታተል አስቸጋሪ መሆኑን ነው የገለጹት። የኤሌክትሪክ መቋረጡ ለተደጋጋሚ እያጋጠመ ቶሎ ጥገና ባለመደረግ ብዙ ቀናት መቆየት መንግስት ሆን ብሎ ሕዝቡን ለመጉዳት እያደረገው ያለው ነው ብለው እንደሚያምኑ ተናግሯል። ችግሩ ቶሎ ባለመፍታት ሕዝቡ በኢኮኖሚ ለማዳከም የሚደረግ የፖለቲካ ሴራ ነው ብለዋል። አቶ ጌታቸው ገብረ ሚካኤል የተባሉ የከተማ ነዋሪ በበኩላቸው የኤሌክትሪክ አገልግሎቱ በመቋረጡ እንደ ውሃ ያሉ አገልግሎቶችን ተቋርጧል። በዚህም ችግር ውስጥ ነን የምንገኘው በማለት ተናግረዋል። መንግስት ለህዝቡ አስቦ ቶሎ መፍትሄ ሊያበጅለት ይገባል ብለዋል። የኢትዮጵያ ኤሌክትሪክ ኃይል አገልግሎት የኮሚኒኬሽን ዳይሬክተር አቶ መጎስ መኮንን በጉዳዩ ላይ ምላሽ ጠይቀናቸው ናቸው የኤሌክትሪክ መቋረጡ ምክንያት እስካሁን ተቋማቸው ማወቅ አለመቻሉ ተናግሯል። ከባለፈው አርብ ጀምሮ የተቋረጠበት መስመር ከመኮኒ ወደ መቀለ የሚወስድ መስመር መሆኑንና የጥገና ሰራተኞችም ተሰማርተው ችግሩን እየፈተሹ ነው ብለዋል። የኤሌክትሪክ ኃይሉ መቋረጥ ተጠግኖ መቼ ነው አገልግሎት የሚጀምረው ብለን ጠይቀናቸው፣ የተፈጠረው ችግር ባለመታወቁ የሚተካከልበት ጊዜም በግልጽ ለማውራት ያዳግታል በማለት መልስ ሰጥቷል። በተደጋጋሚ ኤሌክትሪክ የሚቋረጥበት ምክንያት ፖለቲካዊ ነው ተብሎ በአስተያየቶች የተነሳው መልስ ሲሰጡም፣ ኤሌክትሪክ መቋረጥ ፖለቲካዊ ነው ብሎ መናገር ስሜት አይሰጥም ብለዋል። በክልሉ በቅርቡ ያጋጠሙ የኤሌክትሪክ መቆራረጦች በትላልቅ መተላለፊያ መስመሮች ስለተበጠሰ ነው ብለዋል። ይህ ያደረገው አካል የሆነ ይሁን ተቋማችን አክስሯል በማለት ገልጸዋል። የህዝቡ ደግሞ ማህበራዊ እና ኢኮኖሚያዊ ስራዎችን ተደናቅፏል በማለት ተናግሯል። በደረሰው ጉዳት ጀርባ ይህ ነው ያለው ብሎ መናገር ግን አስቸጋሪ ነው ብለዋል። ከአሜሪካ ድምጽ ሙሉጌታ አስብሀል መቀለም